Voice of America. በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ካሉ ተከሳሾች መካከል ስድስት ግለሰቦች ክሳቸው የተነሳላቸው በሰብአዊነት መሆኑን የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ በመዝገቡ የሚገኙ ሌሎች ተከሳሾች የክስ ሂደት እንደሚቀጥል ገልጸዋል። አቶ ጆሀር መሐመድና አቶ እስክንድር ነጋ መዝገብ የተከሰሱት ደግሞ ክሳቸው መቋረጡን በመጥቀስ ይህም ለሀገራዊ ምክክሩ ውጤታማነት ተብሎ የተወሰነ እንደሆነ ተናግረዋል። ኬኔዲ አባተ ስርስር አለው አቶ ስብሀት ነጋ፣ አቶ ጀዋር መሐመድና አቶ እስክንድር ነጋን ጨምሮ በትናንትናው ዕለት ከስር የተለቀቁ የፖለቲካ አመራሮችና ሌሎች ግለሰቦችን በተመለከተ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ እስረኞቹ የተለቀቁት በምህረትና በይቅርታ ሳይሆን ክሳቸው ተነስቶላቸው መሆኑን አብራርተዋል። ይህም በመንግስት የስራ አስፈጻሚ አካል ውሳኔ መሰረት እየተከናወነ መሆኑን ነው የተናገሩት። በአቶ ጀዋር መሐመድና በአቶ እስክንድር ነጋ መዝገብ ስር የተከሰሱት ሁሉም ተከሳሾች ክስ መነሳቱን ያስታወሱት ዶክተር ጌዲዮን ለዚህም ምክንያቱን ያስረዳሉ። እነዚህ ሁለቱ መዝገቦች ላይ የነበሩት ተከሳሾች በዋነኝነት የተለያዩ የፖለቲካ ፓርቲዎች አመራር የሆኑ ከሞላ ጎደል ትልቅ ቁጥር ያለው የፖለቲካ ተከታይ አላቸው ተብሎ የሚገመቱ ግለሰቦች ናቸው። የነሱ ክስ እንዲነሳ የተደረገው በቅርቡ የሀገራዊ ምክክር ሂደት በሰፊው ይጀመራል ተብሎ ይታሰባል። የዚህን የሀገራዊ ምክክር ሂደት አሳታፊነትና አካታችነት ለመጨመር የመድረኩንም ቅቡልናና ውጤታማነት ከፍ ለማድረግ ሲባል የተወሰነ ውሳኔ ነው። ቀጥለን የምናደርገው መድረክ በደንብ አካታች፣ አሳታፊ ሁሉም የማህበረሰብ ክፍል ተሳትፎበታለሁ፣ ተወክዬበታለሁ የሚል እንዲሆን ይፈለጋል። ይህንን ለማረጋገጥ መንግስት የሄደበት ርቀት ነው። እነዚህም ክሶች በማንሳት ማለት ነው። በነ ዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ስር ካሉ ተከሳሾች መካከል ደግሞ ክሳቸው የተነሳላቸው ስድስት ግለሰቦች ብቻ መሆናቸውን የገለጹት ሚኒስትሩ የሌሎች ክስ ግን እንዳልተነሳ ነው የገለጹት። በነ ዶክተር ደብረ ጽዮን መዝገብ ላይ ካሉ በዛ ካሉ ተከሳሾች ከዛ ውስጥ ጥቂቱ የስድስት የሚሆኑት ግለሰቦች ክስ ተነስተዋል። የእነሱ ደግሞ በዋነኝነት እንዲነሳ የተደረገው ከፍተኛ የሆነ የጤና እክል ችግር ያለባቸው በእድሜያቸውም ገፋ ያሉ ሰዎችን በመለየት ይበልጥ ከሰብአዊነት አንጻር የእነሱ ክስ ለጊዜው እንዲቋረጥ ተደርጎ እንግዲህ በዛ መዝገብ ላይ በጣም ብዙ ቁጥር ያላቸው ወታደራዊ አመራር የሰጡ እንዲሁም ፖለቲካዊ አመራር የሰጡ የተለያዩ ግለሰቦች በዚህ ሂደት ተሳትፏል የተባሉ ተቋማት ተከሰዋል። አንድ መዝገብ ብቻ ሳይሆን ከአንድ በላይ የሆኑ የተለያዩ መዝገቦች አሉ፣ ከዚህ ጉዳይ ጋር በተያያዘ ያለ ከዛ ውስጥ የድርጅቱ ስራ አስፈጻሚ ኮሚቴ አባል ያልሆኑ እንዲሁም እድሜያቸው በጣም የገፋ ወይም ከፍተኛ የጤና እክል ያለባቸውን ሰዎች የእነሱን ብቻ ነው እንዲቋረጥ የተደረገው። ስለዚህ ቀሪው መዝገብ እንዳለ ነው። መዝገቡ ሙሉ በሙሉ የተቋረጠ ወይም የተነሳ አይደለም። በእነ ዶክተር ደብረ ጽዮን የክስ መዝገብ ስር ከሚገኙ ተከሳሾች መካከል እንዲፈቱ የተወሰነላቸው አቶ ስብሀት ነጋ፣ ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ፣ አቶ አባዲ ዘሙ፣ ወይዘሮ ሙሉ ገብረ እግዚአብሔርና ወይዘሮ ኪሮስ ሀጎስ መሆናቸውን የኢትዮጵያ መንግስት ኮሚኒኬሽን አገልግሎት በትናንትናው ዕለት መግለጹ ይታወሳል። እነርሱን ጨምሮ በአቶ ጀዋር መሐመድና በአቶ እስክንድር ነጋ መዝገብ ስር የተከሰሱ ሁሉም ተከሳሾችም እንዲፈቱ መደረጉን ተከትሎ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሰጡት መግለጫ ይህን እርምጃ በደስታ እንደሚቀበሉ አስታውቀዋል። ጉልህ መተማመን የመገንባት ሂደት ያሉትን ይህን እርምጃ ሁሉም ወገኖች ጦርነት እንዲቆምና ዘላቂ የሆነ የተኩስ አቁም ስምምነት በማድረግ እንዲሁም ተአማኒና ሁሉን አቀፍ ብሔራዊ ውይይትና የእርቅ ሂደት በመጀመር እንዲያጎለብቱ ሲሉም ጥሪ አቅርበዋል። በግጭትና በድህረ ግጭት የሽግግር አውድ ውስጥ ባሉ እንደ ኢትዮጵያ ያሉ ሀገራት መደበኛ የፍትህ ስርዓት ችግሩን በበቂ መጠን ለመፍታት እንደማያስችል በሚታመንበት ጊዜ የሽግግርና የታድሶ ፍትህ ተግባራዊ እንደሚደረግ ለኢዚያ የገለጹት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያም ይህን ትተገብራለች ብለዋል። ብሔራዊ መግባባት ማምጣት ካልቻለ እስከ ዛሬ ስናልፍበት የቆየነው የግጭት እና የቀውስ ውደት እየቀጠለ ለሚቀጥለው ትውልድም የሚሻገር ይሆናል። ይህንን ምዕራፍ መዝጋት አለብን ካልን ሬትሪቢቲቭ የሆነ ፍትህ ወይም ቅጣትና በቀል ላይ ያተኮረ ፍትህን አካሄድ ብቻ እየተከተልን ልንደርስበት የምንችለው ነገር ላይሆን ይችላል። ለምክክርና ለውይይት ቦታ ሰጥተን በወሳኝ ሀገራዊ ጉዳዮች ላይ የተሻለ መግባባት እንዲመጣ ሁሉንም ወገን የሚያካትት ምክክር ማድረግ በጣም በጣም አስፈላጊና ለሀገር ሕልውናና ለሀገር ቀጣይነት መሰረታዊ የሆነ ነገር እንደሆነ መገንዘብ ያስፈልገናል። እንደዛ ባለ መልኩ ሀገራዊ መግባባት ፈጥረን ባለፉት ሶስት ዓመታት ብቻ ሳይሆን ከዛም ቀደም እያጋጠሙ የነበሩ በደሎች፣ የመብት ጥሰቶች እና ጉልህ የሆኑ እንደዚህ ያሉ ጉዳዮችን በተሃድሶ በሽግግር ፍትህ ማዕቀፍ ወይም በትራንዚሽናል እና ሪስቶሬቲቭ ጃስቲስ አፕሮች መፍትሄ ለመስጠት ጥረት ምናደርግ ይሆናል። በኢትዮጵያ ታሪክ እስካሁን ሁሉን አካታች ሀገራዊ ምክክር ተደርጎ እንደማያውቅም ነው ሚኒስትሩ የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ